የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ከፋይናንስ ተቋማት 5.2 ቢሊዮን ብር አረቦን ሰበሰብኳልም። የፋይናንስ ተቋማት ከደንበኞቻቸው ለሚሰበስቡት ተቀማጭ ገንዘብ ዋስትና ለመስጠት የተቋቋመው የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ባለፉት ዘጠኝ ወራት ከፋይናንስ ተቋማት 5.2 ቢሊዮን ብር አረቦን መሰብሰቡን አስታውቋል። ፈንዱ ይህንን የገለጸው በ2017 ዓ ም በጀት ዓመት ዘጠኝ ወራት ውስጥ የደረሰበትን ውጤት አስመልክቶ በሰ ጋዜጣዊ መግለጫ ነው። አንድ ባንክ ወይም ማይክሮፋይናንስ ተቋም በሆነ አጋጣሚ ቢከስር ወይም ችግር ውስጥ ቢገባ የተቋሙ ደንበኞች ያስቀመጡትን ገንዘብ በቀላሉ ለማግኘት እንዲችሉ ታስቦ የተቋቋመ መሆኑን የመድን ፈንዱ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው ተናግረዋል። ፈንዱ ከአባል የፋይናንስ ተቋማት በየዓመቱ እንደሚሰበሰብና አባል የፋይናንስ ተቋማት ካላቸው ዓመታዊ ጠቅላላ ተቀማጭ ገንዘብ ውስጥ 0 ነጥብ ሰወስት በመቶ ለፈንዱ አረቦን መክፈል እንደሚጠ ጠበቅባቸው አክለው ገልጸዋል። የሚሰበሰበው አረቦንም አንድ ፋይናንስ ተቋም ችግር ውስጥ ቢገባ ገንዘቡን ለአስቀማጮች ክፍያ የሚውል ነው ተብሏል። ለአስቀማጮች የተቀማጭ ገንዘብ መድን ወይም ኢንሹራንስ መክፈል በተመለከተ አንድ የፋይናንስ ተቋም ቢወድቅ ፈንዱ ለገንዘብ አስቀማጮች መቶ ሺ ብር ድረስ የሚከፍል መሆኑን ክፍያውንም የሚፈጽመው በዘጠና ቀናት ውስጥ እንደሆነ ኃላፊው አክለው ገልጸዋል። በተለይም ችግር ውስጥ የገባ ወይም ኪሳራ ያጋጠመው አንድ የፋይናንስ ተቋም ውስጥ ከ100 ሺህ ብር በታች ተቀማጭ ገንዘብ ላለው ግለሰብ ወይም ድርጅት ፈንዱ ሙሉ ለሙሉ ገንዘቡን ተመላሽ እንደሚያደርግ ቀሪው ገንዘብ የወደቀው የፋይናንስ ተቋም ሂሳብ ተጣርቶ ተመላሽ ሊደረግ እንደሚችልም ጠቅሰዋል። ፈንዱ ባለፉት ዘጠኝ ወራት ውስጥ ከአባል የፋይናንስ ተቋማት አምስት ቢሊዮን ብር አረቦን መሰብሰቡን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ11 ነጥብ 1 በመቶ ብልጫ ማሳየቱን ኃላፊው ተናግረዋል። በዚህ መሠረት ከተሰበሰበው አረቦን ውስጥ 6 1.67 ቢሊዮን ብር ከግል ባንኮች 2.47 ቢሊዮን ብር ከኢትዮጵያ ንግድ ባንክ ቀሪው 5949 ሚሊዮን ብር ደግሞ ከማይክሮ ፋይናንስ ተቋማት የተሰበሰበ ነው ተብሏል። ከተሰበሰበው 5.2 ቢሊዮን ብር ውስጥ 4.73 ቢሊዮን ብሩ ወይም 91 በመቶ ከመደበኛ ወይም ከኮንቬንሽናል ተቀማጭ ገንዘብ የተገኘ ሲሆን ቀሪው 0.4 ቢሊዮን ብር ወይም 9 በመቶ ደግሞ ከወለድ አልባ ተቀማጭ ገንዘብ ዘብነው የተገኘው ተብሏል። ኢትዮ ቴሌኮም ከአማዞን፣ ከማይክሮሶፍት እና ከኦራክል የክላውድ አገልግሎቶች አቅራቢዎች ባነሰ ዋጋ የገነባሁት ክላውድ ለሚፈልጉት ሽያጭ አቅርብ ያለኋልም እስካሁንም ከ350 በላይ ድርጅቶች አገልግሎቱን አግኝተዋል ብሏል። ለመንግስት አገልግሎት ሰጪዎች፣ ለመገናኛ ብዙኃን፣ ለማይክሮ ፋይናንስ እና ለባንኮች የክላውድ አገልግሎቱን በስፋት እንዳቀረበ ገልጿል። ኩባንያው እስካሁን ከሦስት መቶ በላይ ለሚሆኑ ኢንተርፕራይዞች አገልግሎቱን ሸጫለው ያለ ሲሆን የገዢ ችግር የለብኝም ብሏል። ኩባንያው በአሁኑ ወቅት ሶስተኛውን ክላውድ እየገነባ መሆኑንም ገልጿል። በኢትዮ ቴሌኮም ቺፍ ኢንፎርሜሽን ኦፊሰር አቶ እንዳለ አስራት ኩባንያው በመጀመሪያውና ሁለተኛው ምዕራፍ የገነባው የክላውድ አገልግሎት ተሸጦ ያለቀ ሲሆን ሶስተኛውን ለመገንባት ወደ ኢንቨስትመንት ገብቷል ብለዋል። ኢትዮ ቴሌኮም የክላውድ አገልግሎቱን የጀመረው አገልግሎት ፈላጊዎች ለሰርቨር የሚያወጡትን ከፍተኛ ውጪ ለመቀነስና ተያይዞ የሚመጣውን ድካም ለማስቀረት ነው ሲል ሼደር ዘግቧል። የአዲስ አበባ ገቢዎች ቢሮ ባሰራጨው መረጃ ምክንያት የኦዲተርነት ሙያ ላይ ስም ማጥፋት ተፈጽሟል፣ የባለሙያዎቹን ታማኒነት በማሳጣቱም ሙያዊ ኪሳራ አድርሷል ላሉ የሙያ ማህበራት የአዲስ አበባ ገቢዎች ቢሮ የገቢ ግብርን በማሳነስና በመሰወር የተሳሳተ የሂሳብ ሪፖርት አቅርበውልኛል፣ እርምጃ ይወሰድባቸው ብሎ በቅርቡ በሚዲያ ያስተላለፈው መረጃ የኦዲተርነት ሙያን ከፍተኛ ኪሳራ ውስጥ መክተቱን ሶስት የሂሳብና የኦዲተሮች የሙያ ማህበራት ተናግረዋል። በቅርቡ የአዲስ አበባ ገቢዎች ቢሮ ከወንኩት ባለው የቅድመ ኦዲት ስራ ባለፈው ዓመት ብቻ 36729 የታክስ መዝገቦች ገቢ በማሳነስና በመሰወር የሚቀርቡ መሆናቸውን ደርሼበታለሁ ማለቱ ይታወሳል። በዚህም መሰረት በኢትዮጵያ የሂሳብና የኦዲት ቦርድ ፈቃድ ከተሰጣቸው 863 የሂሳብ ባለሙያዎችና ኦዲተሮች 824ቱ ባለሙያዎች ያቀረቡት የሂሳብ ሪፖርት በማሳነስና በመሰወር የቀረ ያቀረበ በመሆኑ በቦርዱ ከጽሑፍ ማስጠንቀቂያ እስከ ፈቃድ መንጠቅ የደረሰ እርምጃ እንዲወሰድባቸው ቢሮው መጠየቁን ከዚህ ቀደም መገለጹ ይታወሳል። ይህን ተከትሎ ተፈጸመ የተባለው ስህተት በቦርዱ ሳይረጋገጥ መረጃው በመገናኛ ብዙኃን መተላለፉ አግባብነት የሌለውና ሙያውንም ኪሳራ ውስጥ የከተተ ነው ሲሉ የሙያ ማህበራት የሆኑት የኢትዮጵያ ሂሳብ አዋቂዎችና ኦዲተሮች ማህበር፣ የውጭ ኦዲተሮች ማህበርና የአካውንቲንግ ሶሳይቲ ኦፍ ኢትዮጵያ ማህበር መግለጫ ሰጥተዋል ማብራቱን በመጥቀስ ሸገር እንደዘገበው የገቢዎች ቢሮ ለቦርዱ ባቀረበው ባለሙያዎቹ ይቀጡልኝ የሚለው ጥያቄ ላይ ምንም ቅሬታ እንደሌላቸው ጠቅሰዋል ያለ ሲሆን በሚዲያ የተላለፈበት አግባብ ግን አሳሳች የነበረ በመሆኑ ቢሮው በድጋሚ ማስተባበያ እንዲሰጥበት ጉዳዩን አስመልክቶ የተላለፈው መረጃም ከመገናኛ ብዙሃንም ሆነ በቢሮ ስር ከሚተዳደሩ የመገናኛ ዘዴዎች የመረጃ ቋት እንዲጠፋ ጠይቀዋል። በተጨማሪም የኢትዮጵያ የሂሳብና የኦዲት ቦርድ በታክስ ቢሮ የቀረበለትን ጥያቄ መሰረት አድርጎ የደረሰበትን የምርመራ ውጤት ለሕዝብ ይፋ እንዲያደርግም ጠይቀዋል ብለዋል። ሸገር በዘገባው ማህበራቱ በጋራ መግለጫቸው ጉዳዩ በመገናኛ ብዙሃን ከተላለፈ በኋላም የኦዲተርነት ሙያን ኪሳራ ውስጥ ከቶታል ቢሉም ደረሰ የተባለውን ሙያዊ ኪሳራ በመጠን አልጠቀሱልኝም ብሏል። 129 የፌዴራል መስሪያ ቤት ሰራተኞች የትምህርት ማስረጃ ሐሰተኛ ነው አለ የትምህርት ሚኒስቴር። የፌዴራል መስሪያ ቤቶች ላይ በተደረገ ፍተሻ 129 የፌዴራል መስሪያ ቤት ሰራተኞች የትምህርት ማስረጃቸው ሐሰተኛ ሆኖ መገኘቱን የትምህርት ሚኒስቴር ገልጿል። ፕሮፌሰር ብርሃኑ ነጋ የ2017 በጀት ዓመት የ9 ወራት የስራ አፈጻጸምን ለህዝብ ተወካዮች ምክር ቤት ባቀረ በቀረቡበት ወቅት እንደተናገሩት ትምህርት ሚኒስቴር የፌዴራል መስሪያ ቤት ሰራተኞችን የትምህርት መረጃ የማጣራት ስራ እያከናወነ ይገኛል ብለዋል። በመሆኑም በመጀመሪያው ዙር ከ280 የፌዴራልና ተጠሪ ተቋማት መስሪያ ቤቶች ከሲቪል ሰርቪስ ኮሚሽን በተላከው መረጃ መሰረት የ32815 ሰራተኞች የትምህርት ማስረጃ ትክክለኛነት መጣራቱን አብራርተዋል። በዚህም 129 ሀሰተኛ የትምህርት ማስረጃዎች የተገኙ ሲሆን የ469 ሰራተኞች ሰራተኞች መረጃ ያልተሟላ በመሆኑ ለሲቪል ሰርቪስ ኮሚሽን ተመላሽ ተደርጓል ብለዋል። ከዚህ በኋላ የዲፕሎማ የትምህርት ማረጋገጫ ወረቀት በትምህርት ሚኒስቴር ብቻ ታትሞ የሚሰጥ ሲሆን ከዚህ በፊት በነበረው አሰራር መሰረት በዩኒቨርሲቲዎች የሚሰጥበት አግባብ የማይቀጥል ይሆናል ብለዋል። በትምህርት ስርዓቱ ላይ እየዋሉ ያሉ የትምህርት መረጃዎች የታማኒነት የወቅታዊነትና የጥራት ችግር የነበረባቸው በመሆኑ ይህንን ለመቅረፍ አዲስ ዲጂታል የመረጃ ስርዓት በመላው ሀገሪቱ ተግባ ራዊ በማድረግ ላይ እንደሚገኝም ፕሮፌሰሩ ገልጸዋል። አስራ ሁለት የኢትዮጵያ ስታርታፖች በቲምቡክቱ ኢኒሽቲቭ ምርጥ 40 ውስጥ መግባት ቻሉም። በቲምቡክቱ ኢኒሽቲቭ ላይ ለመሳተፍ ከ52 የአፍሪካ ሀገራት 640 ስታርታፖች ቢወዳደሩም በመጨረሻ የተመረጡት ኢትዮጵያውያንን ጨምሮ ከ13 የአፍሪካ ሀገራት የተወዳደሩ 40 ስታርታፖች ናቸው ተብሏል። ኢትዮጵያ ከ40 ስታርታፖች ውስጥ 12 ማስመረጥ የቻለች ሲሆን ከኢትዮጵያ የተመረጡት ስታርታፖችም ሜድፋብ ኢትዮጵያ፣ ኸርባል ስፓ ማኑፋክቸሪንግ ፕላንት፣ አግሪ ቢዝነስ፣ ደቦ ኢንጂነሪንግ፣ ሮቦ ሮቦቲክስ እና አርቲፊሻል ኢንቴሊጀንስ ማዕከል፣ ቢና ፕሮዳክትስ፣ ማኪኖቫል ማኒፋክቸሪንግ፣ አንድሮሜድ ፕሮ ሰልፍ ቤድ፣ ክላውድ ሶሉሽን፣ ሰላል ኤሌክትሪካል እና ሶላር ሞተር ባይስክል፣ ደሳለኝ ዲባባ አጠቃላይ አገልግሎት ሰጪ ማሽን አምራች እና ባምቦ ላፕስ መሆናቸው ተገልጿል። የተመረጡት ስታርታፖች የሶስት ወራት የልምድ ልውውጥና ስልጠና የሚያገኙ ሲሆን እስከ 20 ሺህ ዶላር የገንዘብ ድጋፍም ያገኛሉ ተብሏል በተጨማሪም ስታርታፖቹ በአፍሪካ አህጉራዊ ነፃ የንግድ ቀጣና ውስጥ እንደዚሁም በተመድ ስርዓት ውስጥ ትስስር እንደሚፈጠርላቸውም ተገልጿል። የማኒፋክቸሪንግ ቴክኖሎጂ ማዕከሉ መቀመጫውን በአዲስ አበባ ያደረገ ሲሆን ከቲምቡክቱ አፍሪካ የፈጠራ ፋውንዴሽን እና ከተመድ የልማት ፕሮግራም ዩኤንዲፒ ድጋፍ ይደረግለታል ተብሏል። ቲምቡክቱ ኢኒሽቲቭ በመጪዎቹ አስር ዓመታት አንድ ቢሊየን ዶላር በማሰባሰብ አስር ሺህ ስታርታፖችን ማገዝ እንደሆነና በአጉሪቱ ለአስር ሚሊዮን ሰዎች የስራ እድል መፍጠር አላማ አድርጎ እየተንቀሳቀሰ የሚገኝ ኢኒሺየቲቭ ነው ተብሏል። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲሱ የአየር ማረፊያ ለሚነሱት አባወራዎች ህዳር ወር ላይ ቤት ሰርቶ እንደሚያስረክብ ገለጸም። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደተናገሩት የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባ አባወራዎች መኖሪያ ቤቶችን እንደሚገነባና በሚቀጥለው ዓመት ህዳር ወር ላይ እንደሚያስረክባቸው እንደዚሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፉ የአውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱት 20500 አባ ወራዎች በህዳር ወር ወደ አዲሱ መኖሪያቸው እናዘዋውራቸዋለን ብለዋል። አቶ መስፍን ጣሰው በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡም አስታውቀዋል። የኢትዮጵያ አየር መንገድ የሚያስገነባው አዲሱ አየር ማረፊያ ከአራት ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካም ቀዳሚ የሆነ የአየር ማረፊያ እንደሚሆን ገልጸዋል። ከአዲስ አበባ በ40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ የአየር ማረፊያ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ተናግረዋል። ሀገርኛ ሪፖርት